ባለፈው ሳምንት ማብቂያ ቀናት ኬንያ ቁጥራቸው 25 የሚደርስ ኢትዮጵያውያን ጥገኝነት ጠያቂዎችን ኬንያ ለኢትዮጵያ መንግሥት አሳልፋ ሰጠች ሲሉ በናይሮቢ የኦሮሞ ማህበረሰብ ተወካይ አቤቱታ አሰምተዋል። በተጨማሪም 41 የሚሆኑ ሌሎች ጥገኝነት ፍለጋ ወደ ኬንያ የሸሹ ኢትዮጵያውያን ዜጎችም በኬንያ ፖሊስ ቁጥጥር ስር ውለዋል ሲሉ የኦሮሞ ማህበረሰብ መሪ አቶ ሸጋ ረዶ ለቪኦኤ ገልጸዋል። በኬንያ የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ተባረሩ ስለተባሉት ሀያ አምስት ጥገኝነት ጠያቂዎች ሁኔታ እንደሚያጣሩም ተናግረዋል። ዳዊት ገልሞ ከናይሮቢ የዘገበውን ነው። በመጀመሪያ አርብ እለት ወደ 12 የሚሆኑ ኢትዮጵያውያን ጥገኝነት ጥያቄዎች ከዚያም 13ቱ ደግሞ በትላንትና እለት ነበር ኬንያ በሞያሌ ላለው የኢትዮጵያ ኢሚግሬሽን ቅርንጫፍ እንደተሰጡ የተነገረው። አቶ ሸጋ ረዶ በናይሮቢ የኦሮሞ ማህበረሰብ መሪ ለቪኦኤ እንደተናገሩት አርብ እለት 12፣ ትላንት ደግሞ ሁለት ስደተኞች ኢትዮጵያን ከሚያዋስነው የኬንያ ከተማ ሞያሌ የተባረሩ ሲሆን አስሩ ደግሞ አርብ ዕለት ከደቡባዊ የኬንያ ከተማ ከመሩ ለኢትዮጵያ መንግስት ተሰጥቷል። የኬንያ መንግስት የጥገኝነት ጥያቄዎችን ችግር ሳያጣራ ለኢትዮጵያ መንግስት አሳልፎ መስጠቱ እጅግ አሳሳቢ ነው ብለዋል። አቶ ሸጋ ቶኮ ኬንያ ጋፊ ቶኮ ምግሬሽን ኬንያ ቀቤ ijoollee nama kudhanii mana murtii meeruutti dhiyeessa kan dhihaatanii turan diipoorti akka jedhanii biyyatti moyyaalee Itoophiyaa moyyaalee jirutti kennanii guyyuma kaleessaa Ijoollee achi deebisuuf jiranii Itoophiyaatti kennanii Wanni amma jiru namni tokko daangaa cabsee seenan gaafiin biraan jiru qabanii achi callaadha. አንድ ሰው ወደ ኬንያ ድንበር ከተሻገረ የኬንያ ኢሚግሬሽን ያለምንም ቅድመ ሁኔታ ለኢትዮጵያ ኢሚግሬሽን በማስረከብ ላይ ነው። ለምሳሌ ከትናንት በስቲያ ወደ 12 የሚሆኑ ተማሪዎችን ለኢትዮጵያ ኢሚግሬሽን አሳልፎ ሰጥቷል። ትናንት ፍርድ ቤት ቀርበው የነበሩ 10 ኢትዮጵያውያንም በግድ ወደ ኢትዮጵያ እንዲመለሱ ተወስኖ ሞያሌ ለሚገኘው የኢትዮጵያ ኢሚግሬሽን መስሪያ ቤት ቅርንጫፍ ተሰጥተዋል። በተመሳሳይ ሁኔታም ሶስት የሚሆኑ ወደ ኢትዮጵያ እንዲመለሱ ተገደዋል። አሁን እየሆነ ያለው ጥገኝነት ፍለጋ ወደ ኬንያ የሚመጣው ሰው መልሰው በማስረከብ ላይ ናቸው። ስለዚህ ዩኤንኤችሲአር እና የኬንያ መንግስት በተለይም የኬንያ የስደተኞች ጉዳይ ጽህፈት ቤት ሁኔታዎችን አመቻችቶ እነዚህን ሰዎች ሊታደግ ይገባል እንጂ ማንም በኦሮሞ ስደተኞች ላይ እንደፈለገ እንዲሆን አንፈቅድም። ስለዚህ እንደ አንድ ማኅበረሰብ ለሚመለከተው አካል አቤት እንላለን። በተጨማሪም አቶ ሸጋ በአሁኑ ጊዜም አርባ አንድ የሚሆኑ የኦሮሞ ስደተኞች በማርሳቢት በፖሊስ ቁጥጥር መዋላቸውን ገልጸዋል። የተባበሩት መንግስታት የስደተኞች ድርጅት ዩንሲር የኬንያ ቅርንጫፍ መስሪያ ቤት ቃል አቀባይ ድዩክ መዋንቻ በኬንያ መንግስት ለኢትዮጵያ ተሰጡ ስለተባሉ ጥገኝነት ፈላጊዎች መስሪያ ቤታቸው እንደሚያጣራ ገልጸዋል። ይህ በእንዲህ እንዳለም ባለፈው ቅዳሜ ጠዋት ወደ አንድ መቶ የሚሆኑ የኢትዮጵያ ጸጥታ ኃይሎች ሁለት ኬንያውያንን አግቶ መውሰዳቸው የአገሪቱ መገናኛ ብዙሀን ዘግበዋል። የኬንያው ዴሊ ኔሽንና ዘስታንዳርድ ጋዜጦች በቅዳሜ እትማቸው እንዳስነበቡት የኢትዮጵያ የጸጥታ ኃይሎች ከማርሳቢት ከቦሪ ቀበሌ ማህበር ውስጥ ሁለት ሲቪሎችንና መሳሪያም ወስደው ሄደዋል በማለት ዘግቧል። የማርሰቢት ግዛት ኮሚሽነር ሞፋት ካንጊ ለኬንያው ዴይሊ ኔሽን ጋዜጣ እንደተናገሩት ጥቃቱን ለምን እንዳደረሱ ምክንያቱን ለጊዜው ባናውቅም ሰዎቹ ግን የኢትዮጵያ ጸጥታ አባል መሆናቸውን ደርሰንበታል ብለዋል። ኮሚሽነሩም ጨምረው ሁለት ሰዎችንና ሁለት የጦር መሳሪያዎችንም ወስደዋል ሲሉ የእውነታውን ዝርዝር አስረድቷል። የኬንያ መንግስት ስለ ጉዳዩ በይፋ የተናገረ ነገር ባይኖርም ኮሚሽነር ካንጊ ግን ጉዳዩን በዲፕሎማሲያዊ መንገድ የምንሄድበት ይሆናል ብለዋል። የኢትዮጵያ የጸጥታ ኃይሎች በዚህ ባሳለፍነው ዓመት መጨረሻ ወደ ኬንያ ድንበር ጥሶ በመግባት ሶስት የኬንያ ፖሊሶችን መግደላቸውንም የኬንያው ዴሊ ኔሽን ጋዜጣ ዘግበዋል። የጸጥታ ኃይሎቹ የኬንያ ድንበር ላይ ወሰዱ ስለተባለው እርምጃም ሆነ ጥገኝነት ጥያቄ ኦሮሞ ስደተኞችን ከኬንያ መንግስት ስለመቀበሉ የኢትዮጵያ መንግስት እስካሁን የሰጠው አስተያየት የለም። ለአሜሪካ ድምፅ ገልሞው ዳዊት ከናይሮቢ።